ሳይንስና ሕብረተሰብ። የኢትዮጵያ የሳይንስና ቴክኖሎጂ ሚኒስትር ዶክተር ጌታውን መኩሪያ የዛሬ ሁለት ሳምንት በተወካዮች ምክር ቤት ተገኝተዋል። ዶክተር ጌታውን ወደዚያ የሄዱት የመስሪያ ቤታቸውን የዘጠኝ ወር የስራ አፈጻጸም ዘገባ ለማቅረብ ነበር። ለሚኒስትሩ ጥያቄ ካቀረቡ የምክር ቤት አባላት መካከል አቶ ናስር ካንሱ አንዱ ናቸው። ወደ ስራ የገቡ ወይም ሊገቡ የሚችሉ የምርምር ውጤቶች፣ የፈጠራ ስራዎች እና የቴክኖሎጂ ሽግግርን ከማምጣት አኳያ ትርጉም ያላቸው በውጤት መለካት ለምን አልተቻለም? ለዚህ ጥያቄ በአሀዝ የተደገፈ ምላሽ የሰጡት ሚኒስትሩ በአጠቃላይ ሲታይ መስሪያ ቤታቸው የሚደግፋቸው የምርምር ፕሮጀክቶች አካሄድ ጥሩ መሆኑን ገልጸዋል። ዶክተር ጌታውን በምሳሌነት ለምክር ቤት አባላት ያነሱት አንድ የምርምር ውጤት ይበልጥ የብዙዎችን ትኩረት ስቧል። አንድ ኢትዮጵያዊ ተመራማሪ አንዴ ከተዘሩ በኋላ ከ10 እስከ 20 ዓመታት በተከታታይ ምርት መስጠት የሚችሉ የጤፍና የማሽላ ዝርያዎችን ማግኘታቸውን ሚኒስትሩ ለምክር ቤቱ አባላት ነግረዋቸዋል። የምርምር ውጤቱንም የኢትዮጵያን የሰብል ምርት ታሪክ ሊቀይር የሚችል ነው ሲሉ አሞካሽተውታል። በሚኒስትሩ ሞገስ ያገኙት እኚህ ተመራማሪ አቶ ታለጌታ ልውል ይባላሉ። ምርምራቸውን የሚያካሂዱት በግላቸው ነው። አቶ ታለጌታ በግብርና ምርቶች ላይ ላለፉት 30 ዓመታት ምርምር ማድረጋቸውን ይናገራሉ። የጤፍና የማሸላ ዝርያዎች አንዴ ከተዘሩ በኋላ ለተከታታይ ዓመታት ምርት ይሰጣሉ ሲባል እንዴት ነው? አቶ ታለጌታ ያስረዳሉ ወይም አሁን ዝም ብለን ስንዘራቸው ያው ወቅታቸውን ወይ ዓመታዊ እንትናቸው ሲያበቃ ያው ይደርቃሉ ማለት ነው ደግሞ ወደ ሕይወት መስጠት ስለማይችሉ እነዚህኛዎቹ ዝርያዎች ግን አንዴ ከተገሩ በኋላ ሲታጨዱ ያው ውሃ በሚያገኙበት ጊዜ ራሳቸውን ኮፒ ማድረግ እና ወይም ደግሞ እንደገና ጀኔሬሽንም አንደኛው ጀኔሬሽን፣ ሁለተኛው ጀኔሬሽን፣ ሶስተኛው፣ አራት፣ አምስት፣ ስድስት እያሉ ይሄዱና ኦልሞስት የሚሰጡ በጣም በሀያ ዓመት ምናምን የምታገኘው አንድ ጊዜ በንትን ውስጥ ምርት ይሰጣሉ ማለት ነው። ለምሳሌ አንድ የማሽላ ዘር አንድ ሆኖ መብቀል ሲችል ወይም ደግሞ ራቱን የሚባለው ቢበቅልም ያው ደርቆ ምርት አይሰጥ፣ ዋናው ሲሞት አብሮ ይሞታል ማለት ነው። እነዚህኛዎቹ ግን ዋናው ሲሞት ራሱ ዘሩን ከውስጡ አውጥቶ ሌሎችን ትውልዱን እየተካ ከፍተኛ ምርት የሚሰጡ እንዲያውም ሲመቻቸው አመቺ ቦታ ላይ ከሆኑ የሚፈልጉትን አየር ውሃ እና የአየር ጸባይ ውስጥ የበቀሉ ከሆነ እና ከሰውም እኛ የሚደረግላቸውን ነገሮች ትሪ ካደረግ ናቸው እስከ ሰማንያ እስከ ዘጠና እስከ መቶ አንዱ አይነት ቦታ እንደሚችል ይህን በሙከራ አረጋግጠናል ማለት ነው። አንዱ ዘር ለምሳሌ አሁን አንድ ሴፍ ዘራ አንበል ወይ አንድ ማሽላ ጥሬውን ዘራ አንዱ ነጠላውን ዘራው ግን ያ ማለት በሚቀጥለው ላይ ሲበቅሉ አስር ሊሆን ይችላል ሀያም ሊሆን ይችላል ሰላሳም ይዞ ሊወጣ ይችላል። በሚቀጥለው ኬንሬሽሉ ላይ ደግሞ ሀምሳ ስልሳ ሰባ እንደ ሁኔታዎቹ ሊይዝ ይችላል ማለት ነው። ይሄ ማለት እንግዲህ ይህን እነኝህ ሰብሎች አንድ ገበሬ ቢጠቀም የሚሰጠው ምርት በዚያሁን ጊዜት ልክ አባቸው የምታገኘው ነው ማለት ነው። አቶ ታለጌታ በምርምር አገኟቸው የሚሏቸው ዝርያዎች አንዴ ተዘርተው ከበቀሉ በኋላ መሬቱን ዳግም ማረስም ሆነ ሌላ ዘር መዝራት ሳያስፈልግ ምርት መስጠታቸውን የሚቀጥሉ እንደሆኑ ይናገራሉ። በየትኛው ሳይንሳዊ ዘዴ ተጠቅመው ለዚህ የምርምር ውጤት እንደበቁም እንዲህ ይገልጻሉ። በዚህ ሙከራ ውስጥ ባደረግነው ነው የረጅም ዘመን ጥረት በኋላ ሆኖ የተገኘው ሰብሎቹ አንዴ ከዘራናቸው በኋላ ሳይደግም ምንም አይነት ዘር ሳያስፈልጋቸው በራሳቸው ደስ ወይም ደግሞ ራሱ የተባለው እንጂ በመጠቀም ወደ ዘርነት በመቀየር ምርታማ የሚሆኑበት ሁኔታ መፍጠር ማለት ነው። ስለዚህ ያ ማለት ከዘር በኋላ ዘር ሳያስፈልገው ራሱ በውስጡ ስውር ወይም ኔጌቲቭ የሆነ ዘር ስላለ ብሪ ባዮሎጂ ሳይንስን ኮንሰርት ኤክሰርሳይዝ በማድረግ ወደ ኢተርናል ባዮሎጂ ላይፍን በምድር ለማምጣት ነው ዋነኛው ዓላማችን። ዶክተር አስናቀ ፍቅሬ ለረጅም ዓመታት በኢትዮጵያ እርሻ ምርምር ኢንስቲትዩት በተመራማሪነት ሰርተዋል። አሁን ባለም አቀፍ የደረቃማ አካባቢ ምርምር ተቋም ውስጥ በመስራት ላይ ይገኛሉ። አቶ ታለ ጌታ እያካሄዱ ያሉትን ምርምር ውስን በሆነ ደረጃም ቢሆን እንደሚያውቁት ይናገራሉ። ተመራማሪው የተገበሩት ስላለው ሳይንሳዊ ዘዴ ማብራሪያ አላቸው። አሁን ይህ ትውልዱን አንዱን አንዱ ከተዘራ በኋላ የራሱን ትውልድ በአንድ ቦታ ላይ ሆኖ ማቆየት ዘዴ በሌላም ዓለም ላይ የተወሰነ ጅምር ስራ አውቃለሁ። እነ ታለ ጌታም የሞከሩት የዚህ አይነት ነው። አዲስ ነው ሳይንስ ሀሳቡ የሪባዮሎጂ አይነት የሚል ነገር ነው። እነ ጋሽ ታለ ጌታ ያሰቡት በአንድ ዘር ትውልዱን በአንድ ቦታ ላይ እያደሱ እያደሱ ልክ እንደ ዛፍ ቁጥቋጦ ማለት ነው። አንድ በቀላል አማርኛ ዛፍ ስትቆጠቁጠው እንደገና ክንፍ ያወጣል። አሁንም ስትቆጠቁጠው እንደገና ያወጣል። አንድ መነሻ ዘር ይዞ ማለት ነው። እና ያንን ሀሳብ ለማራመድነት ምናልባት ማሽን ሲላ ካወቅህ ይሄ አዲስ ነገር የለም። አትሊስት አንድ ጊዜ መልሶ ይሰጣል። እንደገና እድል ከሰጠው የመጀመሪያው ካረጀ ዘር ከሰጠውና ከዘር የሚያቆጠቁጡ ይመጣሉ። ራቱን ይባላል በእንግሊዝኛ እሱን ነው። እሱን ማራዘም ነው ያደረጉት። አሁን ያንን ራቱኑን ዘር ሰጥቶ እንደገና ሌላ ራቱን ያም ዘር ሰጥቶ እንደገና ሌላ አራቱን እያደረጉ በአንድ መነሻ ዘር ላይ ትውልድን መደጋገም እንደማለት ነው። የተወሰነ የሚከተሏቸው ትሪትመንቶች አሏቸው ያንን ነገር ለማድረግ ሀሳቡ ይሄ ነው። የማሽላ ገበሬዎች ያውቃሉ። ልክ ዘር ከሰጠ በኋላ ዋናው ግንድ ስትቆርጠው ወይም ሲቆረጥ ከስር ይመጣል ይበቅላል። ከዛው መነሻ ዘር ላይ ዶክተር አስናቀ በተመራማሪው እጅ አለ የሚሉትን መረጃ ተንተረሰው የምርምሩ ውጤት አንድን የማሽላ ዘር እስከ ሶስት ወይም አራት ትውልድ ድረስ ማሻገር መቻሉን ይናገራሉ። ምርምሩ በጤፍ ረገድ ያስመዘገበው ውጤት ውሱንነት ይታይበታል ባይ ናቸው። ለ10 ወይም ለ20 ዓመታት ተከታታይ ምርት ማግኘት ይቻላል በሚል የወጣው መረጃም ትንሽ መታየትና ማጣራት የሚፈልግ ይመስለኛል ሲሉ አስተያየታቸውን አጋርተዋል። ይህ ነገር ያለቀለት ሳይንስ አይደለም። የመጨረሻ ድምዳሜ ላይ የተደረሰበትን ነገር አይደለም። በሙከራ ደረጃ ላይ ያለ ነው። ምናልባት ኢንስፓይሬሽን የፈጠረ ይመስለኛል፣ እንደ ሀሳብ፣ እንደ ጽንሰ ሀሳብ እዛ ላይ መነሻ ተደርጎ ይመስለኛል። መረጃዎቹም እየወቅ ያሉ ይመስለኝ እና እንደ ሳይንስ፣ እንደ ምርምር የሚታየኝ ያለቀለት የተጠናቀቀ ስራ ስላልሆነ ኢቭን እንደ ሪኮመንዴሽን የምታወቀው ነገር የለም። ግን ኦን ዘ ፓዝ ዌይ አዋርድም ለማግኘት የፈንድ ምናምን ለማግኘትም እንደ ኮንሰፕት ኖት ተጠቅመውበት ስለሆነ ምናልባት እኔ ሳይንስና ቴክኖሎጂም እንደ ትኩረት ነጥብ ያየው ይመስለኛል። ሀሳቡ ግን ስቲል ጥናቱ ያለቀለት ነው ብሎ መውሰድ አይቻልም። ዶክተር አስናቀ ሽልማት ሲሉ የጠቀሱት ለአቶ ታለጌታ የሳይንስና ቴክኖሎጂ ሚኒስቴር ያበረከተላቸውን የወርቅ ሜዳሊያና ዋንጫን ነው። መስሪያ ቤቱ ለተመራማሪው ሽልማቱን የሰጠው በየዓመቱ በሚያዘጋጀው የብሔራዊ የሳይንስ ቴክኖሎጂ እና የኢኖቬሽን ውድድር አንዱ ተሸላሚ አድርጎ ከመረጣቸው በኋላ ነበር። ከሚኒስቴሩ እውቅና ለማግኘት ብዙ እንደለፉ የሚናገሩት አቶ ታለጌታ የምርምር ውጤታቸውን በተደጋጋሚ ለመስሪያ ቤቱ ሲያስገቡ ውድቅ ይደረግባቸው እንደነበር ያስታውሳሉ። በሙያቸው የጥርስ ሐኪም የሆኑት ተመራማሪው በጤፍ በማሽላና እንደ ባቄላ ባሉ ጥራጥሬዎች ላይ ምርምር ሲያካሄዱ የቆዩት በንባብ ባገኙት እውቀት እንደሆነ ይናገራሉ። በአጫጭር ስልጠናዎችና የሌሎች ተመራማሪዎችን አሰራር በመመልከት እውቀታቸውን ሲያጎለብቱ መቆየታቸውንም ያስረዳሉ። በአማራ ክልል ሰሜን ሸዋ ዞን መሀል ሜዳ አካባቢ በምትገኝ አነስተኛ መንደር የተወለዱት አቶ ታለ ጌታ የቤተሰባቸው ሁኔታና እድገታቸው ወደዚህ ምርምር እንዲያዘነብሉ ምክንያት እንደሆናቸው ይገልጻሉ። ግብርና ህይወት ከሚኖሩ ድሀ ቤተሰብ ከምን ሰደዎስ እና ያው በግብርና ህይወት ላይ ብር ይኖሩ ያለሁ እና ያው ስለ ግብርናው ምችል በተግባር ምናልባት ጥናቱ ላይ በታገዘ ባይሆንም በልምድ በግብርና ህይወት ላይ ብዙ ቆይቻለሁ ማለት ነው። እና ያ ቤተሰቦቻችን እንግዲህ ለፍተው ገበሬው በጣም በጣም ይጥራል፣ ይደክማል። ግን ድካሙ ሳያገኝ ደግሞ በረሀብ መሞት መቸገር፣ ከዚያም ሀገር ጥሎ መሄድ መሰደድ፣ እነዚህ ሁሉ ይፈቅ ነበርና እኔ ምንድን ነው ለቤተሰቦች "ለኢትዮጵያ ገበሬ ሕይወት ተቀይሮ መቼ ነው ማ የሚለው በቃ ሚያስጨንቀን ነበረኝ። ቀንም ሌሊትም ማታም ምንም ነገር። የአርሶ አደሩን ሕይወት ለመቀየር ያለሙት አቶ ታለጌታ ለምርምራቸው የገበሬውን እውቀትና አገር በቀል ዘር በግብአትነት ተጠቅመዋል። ምርምር ሲያደርጉባቸው ከቆዩባቸው የማሽላ ዝርያዎች በስድስቱ አጥጋቢ ውጤት አግኝቻለሁ ይላሉ። ከዝርያዎች ውስጥ ቢጫማ፣ ነጭ፣ ጥቁሬና የዘንጋዳ ዝርያዎችን በስም ጠቅሰዋል። በጤፍ በኩል ነጭ ቀይ፣ ጤፋ፣ ጋይ እና ዝንጀሬ የሚባሉት አገር በቀል ዝርያዎች በተመሳሳይ ምርታማ መሆናቸው በሙከራ እንደተረጋገጠ ገልጸዋል። እንዲህ በምርምር ያገኟቸውን ዝርያዎች አርሶ አደሩ እጅ መቼ ለማድረስ አስበው ይሆን? ምላሽ አላቸው ነው የታሰበው። እንግዲህ ያው እኛ ጋር ያለው ዘሩ ማሽን ላይ እንደምታው ይነቅዛልና ያሉን ትንሽ በርከት ያሉ ነበሩ። አሁን ግን የተወሰነ ተበላሽተዋል። ግን የተወሰነ አለን መጣ አሁን በጥራት ቅጥር በተደረገ ያሉ ዝርያዎች አሉና እነኝህን አሁን ምናልባት አን መጠናቸው አነስ ከማለት ለተወሰነ ገበሬ ለመሞከሪያ ማከፋፈል ይቻላል ለማየት ማለት ነው ግን ሰፋ አድርጎ እንደ ወደ ለበርካታ ገበሬ በተለያዩ ቦታ ለማደረስ ግን እንግዲህ አነ ስኬል አፕ የማድረጉ ነገር የማስፋቱ ነገር እንደገና ዝርያዎችን የማባዛት ስራ ይጠይቃል ማለት ነው። የዛሬው መሳናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።